የዲደብልዩ ዜና ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። ዓለም አቀፍ የጉራጌ ማህበር መንግሥት በጉራጌ ብሔር ተወላጆች ላይ እየፈጸመ ይገኛል ያለውን እስርና እንግልት እንዲያቆም ጠየቀ። ለእስር ከተዳረጉት መካከል በጉራጌ ዞን የአዣ ወረዳ ህዝብን በመወከል የደቡብ ክልል ምክር ቤት አባል አቶ ታረቀኝ ደግፌ ይገኙበታል። የአሜሪካው ፕሬዚደንት ጆ ባይደን የውጭ መንግስታትና ግለሰቦች እንደ ጦር መሳሪያ ይጠቀሙበታል የተባለውን አስገድደው መድፈር ለመከላከል የተዘጋጀ መመሪያ ዛሬ እንደሚፈርሙ አንድ የሀገሪቱ ከፍተኛ ባለስልጣን ተናገሩ። ኢትዮጵያ ውስጥ ዘላቂ ሰላም እንዲሰፍን በተናጠል የሚሰሩ በጎ ተግባራትን በአንድ አሰባስቦ ይሰራል የተባለ ይሰራል የተባለ ብሔራዊ የሰላም ምክር ቤት ተቋቋመ። ዜናው በዝርዝር የአሜሪካው ፕሬዚደንት ጆ ባይደን የውጭ መንግስታትና ግለሰቦች እንደ ጦር መሳሪያ ይጠቀሙበታል የተባለውን አስገድዶ መድፈር ለመከላከል የተዘጋጀ መመሪያ ዛሬ እንደሚፈርሙ አንድ የሀገሪቱ ከፍተኛ ባለስልጣን ተናገሩ። መመሪያው የአሜሪካ ውጭ ጉዳይ ሚኒስትር የሀገሪቱ ግምዣ ቤትና ሌሎች መስሪያ ቤቶች እንደ ብርቱ የሰብአዊ መብት ጥሰቶች ሁሉ ወሲባዊ ጥቃቶች በሚፈጽሙ የውጭ ኃይሎች ላይ ማዕቀብና ሌሎች ቅጣቶችን መጣል እንዲችሉ ለመጀመሪያ ጊዜ መንገድ የሚጠርግ እንደሆነ ስማቸው እንዳይገለጽ የጠየቁ ባለስልጣን ተናግረዋል። በአሁኑ ወቅት የአሜሪካ ፖሊሲ ከግጭት ጋር በተያያዘ ለሚፈጸሙ ወሲባዊ ጥቃቶች ማዕቀብ መጣልን የሚፈቅድ ቢሆንም በሰፊው ጥቅም ላይ እንዳልዋለ አሶሺየትድ ፕሬስ ዘግቧል። የፕሬዚዳንት ጆ ባይደን አስተዳደር በዩክሬን በኢትዮጵያና ሌሎች ቦታዎች የወሲባዊ ጥቃት መስፋፋትን በማሳየት ጠቅሷል። ጎርጎሮሳዊው 2021 በ18 ሀገሮች 3293 የተረጋገጡ ወሲባዊ ጥቃቶች መፈጸማቸውን የሚያትተው የተባበሩት መንግስታት ድርጅት ሪፖርት በመመሪያው እንደተጠቀሰ አሶሺየትድ ፕሬስ አያይዞ ዘግቧል። ዓለም አቀፍ የጉራጌ ማህበር መንግስት በጉራጌ ብሔር ተወላጆች ላይ እየፈጸመ ይገኛል ያለውን እስርና ንግልት እንዲያቆም ጠየቀ። ማህበሩ በአካባቢው ወቅታዊ ጉዳይ ላይ ባወጣው መግለጫ በዞኑ አንድ የደቡብ ክልል ምክር ቤት አባልን ጨምሮ በመቶዎች የሚቆጠሩ ሰዎች በጸጥታ ኃይሎች መታሰራቸውን አስታውቋል። ለእስር ከተዳረጉት መካከል በጉራጌ ዞን የአዣ ወረዳ ህዝብን በመወከል የደቡብ ክልል ምክር ቤት አባል የሆኑት አቶ ታረቀኝ ደግፌ እንደሚገኙ በት የማህበሩ ሰብሳቢ አቶ ነጃ ሀሊል ተናግረዋል። ዶቼ ቬለ ያነጋገራቸው የምክር ቤቱ አባል ባልንጀሮች ተከታዩን ተናግረዋል። መኪና ላይ የጫኑት ደብድበው ማለት ነው። ኖርማሊ ይሄ ያለመታሰር መብት ያለው መታወቂያውም ነበረው ያን በሚያሳይበት ወቅትና ሌሎችም ነገሮች ሲያስረዳቸው አልቀበልም በማለት የወሰዱት ማለት ነው። ታሰረም አልመሰለኝ ነበረ። ከዛ በኋላ ልብሱን ማጠፋ ስልኩን ማያነሳ ያው ለጊዜ ወዴት እንደሄደ ጣሱን በቃ በጣም ተጨንቀን ነበረ። ያው አሁን ሰላም መሆኑን ከሰማን በኋላ ተረጋግተናል እንጂ በ ደብዳባ ተፈጽሞበታል። የሚል ለሕይወቱ ራሱ ያሳክተል ነበር ብቻ ግን ፈጣሪ ይሁን ገና ነው የሚል መረጃ ሰምተናል። በምክትል ርዕሰ መስተዳደር ማዕረግ የደቡብ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ቀደም ሲል ለጋዜጠኞች በሰጡት መግለጫ ኢ መደበኛ ሲሉ የጠሯቸው ቡድኖች በክልል አደረጃጀት ጥያቄ ሽፋን የአካባቢውን ሰላምና ደህንነት አደጋ ላይ እየጣሉ ይገኛሉ ብለዋል። ይህን ህገ ወጥ እንቅስቃሴ መንግስት በዝምታ አያልፎም ያሉት አቶ አለማየሁ እስካሁን ዜጎችን ጉዳት ላይ ሊጥሉ የነበሩ የጸጥታ ችግሮችን ማስቆ ተችሏል በድርጊቱ በቀጥታ ተሳታፊ የነበሩ ሰባ የሚደርሱ ሰዎችንም ይዘን እናጣራለን ብለዋል ዜጎች ላይ ጉዳት እንዳይደርስ ቃጠሎች በተጀመሩ ጊዜ መንገድ መዘጋት በተጀመረ ጊዜ እጅግ በጣም በጥንቃቄና ንፁዓን ዜጎች ላይ ጉዳት በማይደርስ መንገድ አንድም ሌላ ኮሽታ ሳይፈጠር ጸጥታውን መቆጣጠር ተችሏል የጸጥታ አካላችን ቀጥታ እዚህ ላይ ተሳታፊ የነበሩ ፊት ለፊት የተገኙ ሰዎችን ይዟል ኦሎሞስት ከሰባ በላይ ሰው ይዟል ቀጣይ በተደራጀ መንገድ ምርመራ የምናጣራ ይሆናል ማለት ነው። የሐዋሳ ወኪላችን ሸዋንገዛው ወጋየሁ ሄዳ ክልን ሰፋ ያለ ዘገባ መጽሔት ይዞታል፣ ተከታተሉት። ኢትዮጵያ ውስጥ ዘላቂ ሰላም እንዲሰፍን በተናጠል የሚሰሩ በጎ ተግባራትን በአንድ አሰባስቦ ይሰራል የተባለ ብሔራዊ የሰላም ምክር ቤት ዛሬ ተቋቋመ። ምክር ቤቱ በሰላም ሚኒስቴር የሚመራ ሆኖ የሀገሪቱን የደህንነት ተቋማትን የፌዴራልና የክልል የጸጥታ ተቋማትን፣ የሃይማኖት እንዲሁም የሲቪክ ማህበራትን አቅፎ የሚንቀሳቀስ ነው ተብሏል። የሰላም ሚኒስትሩ አቶ ብናልፍ አንዱ ዓለም ይህ ብሔራዊ ምክር ቤት ተቋቁሞ የሚቀር ሳይሆን የታለመለትን ዓላማ የሚያከናውን ይሆናል፣ ለዚህም መንግስት ቁርጠኛ ነው ብለዋል። ዛሬ የተቋቋመው ብሔራዊ የሰላም ምክር ቤት የኢትዮጵያ ብሔ ብሔራዊ የምክክር ኮሚሽን ስራን የሚተካ ሳይሆን የሚያግዝ መሆኑንም ተናግረዋል። አሁን ያልተግባባንባቸውን ጉዳዮች ወደ መግባባት ለማምጣት ብሔራዊ መግባባት እንዲፈጠር፣ አገራዊ አንድነታችን እንዲጠናከር፣ ልዩነቶቻችንን በሰለጠነ መንገድ መፍታት እንድንችል መሰረት የሚጣልበት ነው። ይሄ ማለት ግን በኮሚሽኑ የስራ ዘመን ብቻ ያልቃል ማለት አይደለም። ከዛ በኋላ መንግስት የሚሆን መላው ህብረተሰብ በጋራ ሆኖ ማስቀጠል ያለባቸው ጉዳይ ነው እና አገሪቱ በጣም ወደ ተረጋጋና ሰላም የሰፈነባት ዜጎች ያለስጋት ስጋት የሚኖሩባት ሀገር እንድትሆን ለማድረግ ከምንጊዜውም በላይ መስራት አለብን። ምክንያቱም አሁን የሚታዩ ብዙ ችግሮች አሉ። በተለያዩ ቦታዎች ግጭቶች አሉ። እነዚህ ግጭቶች መፈታት አለባቸው። አለመግባባቶች አሉ። እነዚህ አለመግባባቶች መቋጨት አለባቸው። ይህን ነገር ለማድረግ በጋራ መስራትና ርብርብ ማድረግ አለብን። ከዚህ አኳያ ዛሬ የተቋቋመው የኢትዮጵያ የሰላም ምክር ቤት በትልቁ ሁሉም አካላት የድርሻቸውን እንዲወጡ ለማድረግ ያስችላል ማለት ነው። ሚኒስትሩ ኢትዮጵያ ውስጥ የሚታዩ ቅራኔዎች፣ ፍላጎቶችን፣ ልዩነቶችን በመወያየትና በመደራደር የመፍታት ባህል እንዲያድግ ምክር ቤቱ ተልዕኮ ይዘዋል ብለዋል ሲል የአዲስ አበባ ወኪላችን ሰለሞን ሙጬ ከአዲስ አበባ ዘግቦልናል። አድማጮች በመከታተል ላይ ያላችሁት ከዶይቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የአልሸባብ ታጣቂዎች በሶማሊያ ዋና ከተማ መቃዲሾ ፕሬዚዳንታዊ ቤተ መንግስት አቅራቢያ በሚገኝ ሆቴል ላይ ጥቃት ማድረሳቸው ተገለጸ። በጥቃቱ ቢያንስ አስር ሰዎች ተገድለዋል። በዚህ ጥቃት ጉዳት ከደረሰባቸው መካከል የሶማሊያው የደህንነት ሚኒስትር አህመድ መሐመድ ዶዲሼ ይገኙበታል። መቃዲሾ በሚገኘው ቤተ መንግስት አቅራቢያ ያለው ሆቴል ውስጥ የሶማሊያ ፖለቲከኞችና የመንግስት ባለስልጣናት የሚዘዋወሩበት ቦታ መሆኑን ተመልክቷል። አብዛኛውን የሶማሊያ ክፍል ተቆጣጥሮ የሚገኙ የሶማሊያው ደፈጣ ተዋጊ ቡድን አሸባብ ለጥቃቱ ኃላፊነትን ወስዷል። ዩክሬናውያን አስቸጋሪ ለሆኑት የብርዳማና ከፍተኛ ቅዝቃዜ ላለባቸው የክረምት ወራቶችና ለሩሲያው ጥቃት እንዲዘጋጁ ጥሪ ቀረበ። የሀገሪቱ ፕሬዝዳንት ቮሎዲሚር ዘሌንስኪ ዛሬ ለህዝባቸው ባስተላለፉት የቪዲዮ መልእክት፣ ሩሲያ ሮኬቷ እስካላለቀ ድረስ ጥቃቷን በከፍተኛ ብርዳማዎቹ ክረምት ወራቶችም አታቆምም ብለዋል። ሩሲያ በዩክሬን የሚገኙ የሙቀትና የኤሌክትሪክ ማስተላለፊያና ማሰራጫ መሰረተ ልማቶች ላይ ጥቃቷን ኢላማ በማድረግ እና ክረምቱ ለሚያስከትለው ከፍተኛ ብርዳማ ወቅት ዩክሬናውያን በአንድነት እንዲቆም ጥሪ አስተላልፈዋል። ፕሬዝደንቱ እርዳታ የሚያስፈልጋቸው ሰዎች በተለይ በቅዝቃዜ ወቅት ድጋፍ ማግኘት ያስፈልጋቸዋል ብለዋል። በርካታ ዩክሬናውያን በክረምቱ ወራት ይሰራ የነበረው የቤት ማሞቂያ የኤሌክትሪክ አገልግሎትና ውሃ የላቸውም። በቻይና ባለፉት አስርተ ዓመታት ውስጥ ያልታየ ከፍተኛ የሕዝብ ተቃውሞ ተቀስቅሶ በርካታ ሰዎች ታሰሩ። ሕዝባዊ ተቃውሞ ሀገሪቱ የያዘችው ኮሮናን ሙሉ በሙሉ የማጥፋት ፖለቲካ ሕዝቡ በየጊዜው ምርመራ በመጠራቱ የዝውውር እግድን ጨምሮ የኮሮና መከላከያ ጥብቅ ሕጎች ተግባራዊ ማድረግን ብሎም ተገልሎ የመቀመጥ ሕግጋቶች ሰለቸን በማለቱ ነው። በሳምንቱ መጨረሻ በቻይና በርካታ ከተሞች የተቀሰቀሰው ከፍተኛ ተቃውሞ እስከ ሰኞ ምሽት ድረስ መቀጠሉ ተነግሯል። ከፍተኛ ቁጥር ያላቸው ፖሊሶች በዋና ከተማ ቤጂንግ በተለይ ዲፕሎማቶች በሚገኙበት አካባቢ ማታ የወጡ ሰልፈኞች ላይ እርምጃ መውሰዳቸው ተሰምቷል። በመጨረሻም እግር ኳስ ዛሬ ዘጠነኛ ቀኑን በያዘው በኳታሩ የዓለም ዋንጫ መጀመሪያ የገጠሙት ካሜሮንን ካሜሩን እና ሴርቢያ ሶስት ለሶስት በሆነ አቻ ውጤት ተለያይተዋል። በሰርቢያ ሶስት ለአንድ ሲመራ የነበረው የካሜሩኑ ቡድን ከሰርቢያ ጋር በሶስት አቻ ከተለያየ በኋላ የፊታችን አርብ ቀላል ከማይባለው ከብራዚል ቡድን ጋር ፍልሚያ ይጠብቀዋል። ሰርቢያ ደግሞ ከስዊዘርላንድ ጋር ይገጥማል። በመቀጠል ዛሬ ደቡብ ኮሪያን የገጠመችው አፍሪካዊቷ ጋና ሁለት ለሶስት በሆነ ውጤት ጋና ደቡብ ኮሪያን ረታለች። ትናንት በጉጉት ሲጠበቅ የነበረው የጀርመንና የስፔን ጨዋታ በአንድ እኩል ተፈጽሟል። ከስፔን ጎል ውርጅብኝዳ ነው። የጀርመን ቡድን የፊታችን ሐሙስ ኮስታሪካን ይገጥማል። ጀርመኖች በዓለም ዋንጫ ለመቀጠል ኮስታሪካን ማሸነፍ ይጠበቅባቸዋል። ቤልጅየምን ትናንት ሁለት ለባዶ ያሸነፈችው አፍሪካዊቱ አገር ሀገር ሞሮኮ መዲና ራባት ላይ የእግር ኳስ አፍቃሪዎች ደስታቸውን ሲገልጹ አምሽተዋል። በአንጻሩ ቤልጅየምና በሆላንድ ትላልቅ በሚባሉ ከተሞች ረብሻና መስኮት መሰባበር መኪና ማቃጠል ሁሉ የታየበት ረብሻ እንደነበር ተዘግቧል። ፖሊስ ረብሸኞችን ውኃ በመርጨት ሲከላከል እንደነበርም ተነግሯል። አሁን ጥቂት ከጥቂት ደቂቃ በፊት ጨዋታቸውን የጀመሩት ብራዚልና ስዊዘርላንድ አስራ ሁለተኛ ደቂቃ ላይ ናቸው። ግብ አልገባም። ይህ ቶቸበለ ነው። ከዶች በለ ዜናውን ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። ዓለም አቀፍ የጉራጌ ማህበር መንግስት በጉራጌ ብሔር ተወላጆች ላይ እየፈጸመ ይገኛል ያለውን እስር እንግልት እንዲያቆም ጠየቀ። የአሜሪካው ፕሬዝዳንት ጆ ባይደን የውጭ መንግስታትና ግለሰቦች እንደ ጦር መሳሪያ ይጠቀሙበታል የተባለውን አስገድዶ መድፈር ለመከላከል የተዘጋጀ መመሪያ ዛሬ እንደሚፈርሙ አንድ የሀገሪቱ ከፍተኛ ባለስልጣን ተናገሩ። ኢትዮጵያ ውስጥ ዘላቂ ሰላም እንዲሰፍን በተናጠል የሚሰሩ በጎ ተግባራትን በአንድ አሰባስቦ ይሰራል የተባለ ብሔራዊ የሰላም ምክር ቤት ተቋቋመ። ዜናው አበቃ። አድማጮች የዓለም ዜናውን አደመጥን። ለጥንቅሩ አዜብን አመሰግናለሁ።